የባለብዙ ቀለም ሐሳቦች መናሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ አድማጮቻችን። የጋቢና ቪኦኤ መሰናዶ ተጀምሯል። በዛሬው ቆይታችን ባሳለፍነው ሳምንት ውስጥ በጋቢና ቪኦኤ መሰናዶ በኩል ለእናንተ ከደረሱ የተወሰኑ ጥንቅሮች መካከል የተመረጡትን በድጋሚ እናስደምጣችኋለን። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ ሰብአዊ መብት ኮሚሽን እንደገና መዋቀር አለበት ሲል ባወጣው ማሳሰቢያ ያዘለ መግለጫ ላይ የተጠቀሱትን ችግሮች እንደሚቀበል የሕዝብ ተወካዮች ምክር ቤት አስታውቋል። ሀብታሙ ስዩም በሕዝብ ተወካዮች ምክር ቤት የህግ ፍትህና ዴሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዴሞክራሲያዊ ንዑስ ኮሚቴ ሰብሳቢ የሆኑትን ወይዘሮ የሽመቤት ነጋሽን በመግለጫው ለተነሱት ጉዳዮች ምላሻቸውን ጠይቋል። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል አድሎኝነት የተሞላባቸውና መሠረታዊ እውነታዎች የተፋለሰባቸው ሪፖርቶች ሲያወጣ ከርሟል ያለውን የኢትዮጵያ ሰብአዊ መብት ኮሚሽን እንደ አዲስ መዋቅር እንደሚያስፈልገው በትናንትናው ዕለት ይፋ አድርጓል። ይህንንም ያሳዩልኛል ያላቸውን የኮሚሽኑ ሪፖርት ክፍሎችም መዘርዘሩ ይታወሳል። የአምነስቲ ኢንተርናሽናል የኢትዮጵያና ኤርትራ ጉዳይ አጥኚ ባለሙያ አቶ ፍስሃ ተክለይ ሰብአዊ መብት ኮሚሽኑን ከተቋቋመበት አዋጅ ጀምሮ፣ ከዛ በተጨማሪ ደግሞ ኮሚሽኑ ስላለው ስልጣን፣ ድርጅቱ የስራ መሪዎች ስለሚመረጡበትና ስለሚሾሙበት አካሄድ ለውጥ እንዲኖር ጠይቀናል። በሌላ መልኩ ደግሞ ድርጅቱ ስራውን በሚሰራበት ጊዜ የሚከተላቸውን መርሆዎችና መስፈርቶች፣ የውስጥ አሰራሩን እንዲያስተካክል በተለይ የሰራተኞቹን የአቅም እንዲያጎለበት የጠየቅነው ጀነራል። በኢፌድሬ ተወካዮች ምክር ቤት የህግ ፍትሕና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ የሆኑት ወይዘሮ የሽመቤት ነጋሽ ኮሚሽኑ የሚዘረዘሩ ችግሮች እንዳሉበት ባይሸሽጉም በአምነስቲ የምርመራ ሂደት ላይ ግን ክፍተት አለ ብለው እንደሚያምኑ ይናገራሉ። ሪፖርቱን ለማየት ሞክር ያለሆነ እንግዲህ ተቋሙን ሙሉ በሙሉ የሰራው ስራ ትክክል ነው አይደለም የሚለው ፈርዘር ኢንቨስቲጌሽን ይጠይቃል። ነገር ግን ደግሞ ይህ ሲባል ተቋሙ ምንም ችግር አልነበረበትም፣ በሚፈለገው ልክ ነጻና ገለልተኛ ሆኖ ስራውን እየሰራ ነበር ብሎ ለማለት አይቻልም። ልክ ተቋሙ ወርዶ እያንዳንዱን አካል ኢንተርቪው አድርገው እንዳመጣው ሪፖርት ሁሉ አምነስቲ ኢንተርናሽናል በዚህ ልክ ሄዶበታል ብዬ ለመውሰድ ይቸገራሉ። ሪፖርት ነው ሪቪው ያደረገው ለማየት እንደሻልኩት ማለት ነው። ይህም ቢሆን ግን አምነስቲ ኢንተርናሽናል የጠቀሳቸው የማሻሻያ ሀሳቦችን ጨምሮ የተለያዩ የማሻሻያ እርምጃዎች ከወራት በፊት ጀምረው እየተወሰዱ እንደሆነ ሰብሳቢዋ ይናገራሉ። የማሻሻያ እርምጃዎቹ ኮሚሽኑ የተቋቋመበትን አዋጅ 210/1992 ከማሻሻል ይጀምራል። ተቋሙ በተደጋጋሚ የተነሳበትን የነጻና ገለልተኝነት ጥያቄ በአዋጁ መልስ ያገኛል ብለው እንደሚያስቡም ሰብሳቢዋ ያምናሉ። ተቋሙ ነጻ ገለልተኛና ከፓርቲ ሰው ተጽዕኖ ነጻ ሆኖ ሊቋቋም የሚችልበት ሁኔታ መፈጠር አለበት። ይሄ ደግሞ የኮሚሽነሮችን ምርጫ ጭምር የአመራረጥ ሂደትንም ምን ይሁን አባላት ምን አይነት እና ሊኖራቸው ይገባል የሚለውን ጭምር የሚመለከተውን ነው አንዱ አርቲክል ያነሳል። ከዚህ አንጻር መልማይ ኮሚቴ የሚባል በአዋጁ አንቀጽ ስምንት ላይ የተቀመጠ ነገር አለ። ከዚህ አንጻር የሲቪል ሶሳይቲ ቢካተቱ መልማይ ኮሚቴ ላይ የኢትዮጵያ ምርጫ ቦርድን ስናቋቋም በዚሁ አግባቡ ያየንበት ሁኔታ ነው ያለው እና እነዚህ የዲሞክራሲ ተቋማትን ምን ህብረት ይሰክፍል የሚወክሉ እንደመሆናቸው መጠን በአዋጁ ላይ የሲቪክ ማህበራት እንደ አንድ መልማዊ ኮሚቴ አባል ሆኖ ሊካተት የሚችሉበት ሁኔታ ይኖራል ብዬ አስባለሁ። እንደዚያ ልክ ነው ይታችን ኛ ማለት አምነስቲን ጨምሮ የተለያዩ የመብት ተሟጋች ድርጅቶች የኢትዮጵያ ሰብዓዊ መብት ኮሚሽን ከአስፈጻሚው አካል ተጽዕኖ የራቀ ተቋማዊ ነጻነት እንዲኖረው ሲጠይቁ ባሽተዋል። ተቋሙ በፋይናንስም፣ በአስተዳደርም፣ በሁሉም ነገር ነጻ እና ገለልተኛ መሆን አለበት በሚል የተቀመጠ አንድ ኮሜንዴሽን አለ። እዚያም ላይ የተጀመሩ ነገሮች አለሁም። አንደኛ ተቋሙ ከአስፈጻሚ ተጽዕኖ ነጻ እንዲወጣ ሲባል በቀጥታ ተጠሪነቱ ለምክር ቤቱ የሚሆን ነው የተደረገ። በጀትን እንደሚመለከት እስከ ባለፈው አመት የነበረው እንደ ማንኛውም ማስፈጻሚ መስሪያ ቤት በገንዘብና ኢኮኖሚ ልማት ሚኒስቴር እያቀረበ በጀት የሚጸድቅበት ሁኔታ ነው የነበረ። በዚህ አመት ግን ሰብዓዊ መብትን ጨምሮ አጠቃላይ የዲሞክራሲ ተቋማት ፍርድ ቤቶች፣ ምርጫ ቦርድ፣ እንባ ጠባቂ የሚባሉትን በጀት በቀጥታ በምክር ቤቱ እንዲፀድቅላቸው ይታይ ያለበት ሂደት ነው ያሉ አሁን ባለው ማለት ከዚህ በተጨማሪም ለተንግዲው ኮሚሽኑ በምርመራ የሚደርስባቸውን የሰብአዊ መብት ጥሰትን የሚመለከቱ ግኝቶች በቀጥታ ለፍርድ ቤት የሚያቀርብበት ስልጣን እንዲኖሩ ለማድረግ እንደሚሞከር በህዝብ ተወካዮች ምክር ቤት የፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ ወይዘሮ እመቤት ነጋሽ ጠቅሰዋል። እኒህም ተስፋ የተጣለባቸውን ማሻሻያዎች ያካተተው አዋጅ በቀጣይ ዓመት መጀመሪያ ላይ በሥራ ላይ ይውላል ብለው እንደሚያምኑ አጋርተውናል። በ24 ቡድን የተደራጁና ከፍተኛ ዝርፊያ ሲፈጽሙ የነበሩ 129 ተከሳሾች በቁጥጥር ስር ውለዋል። ሲፈጸሙ የነበሩ ከባድ ወንጀሎችም እየቀነሱ ነው ያሉት የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ከአሜሪካ ድምፅ ራዲዮ ጋር ያደረጉትን ቆይታ አስደምጠናችሁ እንደነበረ ይታወሳል። ከጽዮም ግርማ ጋር የነበራቸውን ቆይታ በድጋሚ የምናስደምጥበት ሰዓት ላይ ደርሰናል። በተለያየ መንገድ በሚፈጸሙ የዘረፋ ወንጀሎች ምክንያት አዲስ አበባ ለነዋሪዎቿ የስጋት ከተማ ሆናለች የሚለው መነገር ከጀመረ ወራት ተቆጥረዋል። መሳሪያ የታጠቁና የተደራጁ ቡድኖች ዘረፋን ይፈጽማሉ፣ ጨለማን ተገን አድርገው አደጋ ያደርሳሉ፣ በሞተር ሳይክል ሆነው ቅሚያን ይፈጽማሉ። በአጠቃላይ ከቀደመው ጊዜ ለየት ያለ ዘረፋ ተበራክቷልና ተጠንቀቁ የሚሉ የእርስ በርስ ማሳሰቢያዎች ሰዎች ሲሰጣጡ ቆይተዋል። የተባበሩት መንግስታት ድርጅት ጽህፈት ቤትና የአፍሪካ ህብረት የጸጥታና ደህንነት አገልግሎት ዘርፍ በተለያየ ጊዜ ለሰራተኞቻቸው ባሰራጫቸው ማሳሰቢያም ጥንቃቄን ማድረግ እንደሚያስፈልግ መክረዋል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ወንጀሉን ከከተማው ለማጥፋት ጠንክረው እየሰሩ መሆኑን ገልጸው የሚነገረው ከሚፈጸመው በላይ የተጋነነ ነው ይሉታል። የተለያዩ ማህበራዊ ሚዲያዎች እና የግል ሚዲያዎች በስራዊ መልኩ ያው አዲስ አበባ ላይ ዙራለ ዲፕሎማቶች፣ የውጭ ሀገር ዜጎች የእንቅስቃሴ ሁሉ አይችልም ወዘተ የሚሉ እጅግ በጣም የተጋነኑ ና ሰውን ወደ ስጋት ውስጥ የሚከቱ ነገሮችን ሲያቀርቡ እንደነበረ እኛም እናቃለን። ይህን ስል ከተማ ላይ ወንጀል የለም ምንም አይነት ወንጀል የሌለበት ከተማ ነው ጊዜ ለማለት አይደለም። እኛ ጋ ብቻ ብቻ ብቻ አይደለም። እናንተ ባላችበት የአሜሪካን ዲሎን ቦታዎች ወንጀል አለ። ግን እኛ ጋር በተለየ መልኩ በተለይ ከለውጥ ወደ እዚህ በኩል የተለያዩ ሶሻል ሚዲያዎች አክቲቪስቶች፣ ሌሎችን ትንሿን ነገር አጋኘ በማቅረብ እና ሰው ስጋት ውስጥ እንዲገባ በማድረግ የሚደረገው ነገር ነው፣ በጣም ይደንናል። ለምሳሌ ባለፉት ዘጠኝ ወራት የዚህ የሩብ ዓመቱን ገምግመን የመጨረሻ ውጤት አልደረስንም ማለት ግምገማ ሪፖርት ነባዊ ጣልን እንጂ ሊያሳሰቡ ስጋት ናቸው የሚባሉ አስር ከባድ ወንጀሎች አሉ። አስር የተለያዩ ወንጀሎችን ለይተናል ብለዋል። በአዲስ አበባ ከተማ ውስጥ የሚፈጸሙት እስቲ ይንገሩኝ፣ በዝርዝር ምንድን ናቸው? አንዱ ከባድ ወንጀል ናቸው ብለን የለየ ናቸው። እንግዲህ በፖሊስ ቋንቋ እንግዲህ ከባድ ናቸው፣ ቀላል ናቸው የሚባሉ ወንጀሎች አሉ። ከባድ ናቸው የሚባሉት አንደኛው በጦር መሰረት ረገፈ ዘረፋ ነው። ሁለተኛው የመኪና ስርቆት ነው። ሶስተኛው የመኪና እቃ ስርቆት ነው። አራተኛው ነፍስ ግድያ ነው። እንደዚሁም ለመግደል ሙከራ፣ ሌብነት ሲስርቆት እኛ ወዘተምጦ አስር ይመላሉ። እነዚህ አስር ወንጀሎች ልዩ ትኩረት አድርገን የሚሰራቸው ናቸው። ለአንድ ባላት ገንዘብ ላለው ሰው መኪናዊ ትልቅ ንብረት እንደሆነ ሁሉ ወንጀል ወይደው ደግሞ የዕለት ምስኩን አግኝቶ የሚኖር ሰው አንዱ ተንቀሳቃሽ ሞባይል ይዞ የሚንቀሳቀስ ለሱ ተፊት ልብ ተወሰደበት ስሉ ከባድ ነው። ለሱ ልብ ተወሰደበት ደግሞ መንቀሳቀስ አለብን ብለን የሉም ስራቸው ናቸው። እነዚህ ናቸው ስል ለገለሱ ከባድ ናቸው ብለን ያልናቸው ለእነሱም ከባድ ነው። ምስርቀቱን ከባድ ነው። ጦር መሳሪያ ዘረፋም ከባድ ነው እና ከባድ ናቸው። እነዚህ ከባድ የሚባሉት ልዩ ፕሮሰስን የሚንሰራቸው አስር ከባድ ወንጀሎች እነዚህ ናቸው። እነዚህ በጦር መሳሪያ ጭምር የታገዙ ዘረፋን ጨምሮ ትኩረት ሰጥተን እየሰራንባቸው ናቸው ያሏቸው አስር ወንጀሎች አዲስ አበባ ውስጥ ተፈጽመዋል። አዎ ከባድ ወንጀሎቹ አዲስ አበባ ውስጥ በተለይ ካለፉት ዘጠኝ ወራት ብቻ በሀያ አራት ቡድንና አንድ መቶ ሀያ ዘጠኝ ተፈታሾች ላይ ምርመራ አጣርተን ከነዚያ መካከል አርባ ዘጠኝ የሚሆኑ ከፌደራል ማረሚያ ቤት የወጡ መሆናቸውን እነሱን ለይተን ተመልሶ ማረሚያ ቤት እንዲገቡ ነው ያደረግነው። በመሆኑም እነዚህ ሀያ አራት ህዝብና አንድ መቶ ዘጠኝ ተከሳሾች በጦር መሳሪያ ዘረፋ፣ በመኪና ስርቆት የታወቁ ሆኖ በቡድን ሆኖ ነው ሲንቀሳቀሱ ነበሩት ና እነሱም ከያዝም በኋላ በተለያዩ የጦር መሳሪያ ዘረፋ፣ የመኪና ስርቆት ና እነዚህ ከባድ ወንድ ሳሉት እጅሉ ቀንሷል። ከምናጣረው መካከል አንዱ ፓስፖርት ነው። ሁለተኛው ሌብነት ነው። ሶስተኛው እንደዚህ እኛ ነው። እነዚህ ሶስት ወንጀሎች በአንጻራዊነት የመጨመር አዝማሚያ ነው የታየው። ሌሎች ወንጀሎች ወደ ሰባት የሚሆኑ ከባድ ወንጀሎች በቁጥር አምስት ስምንት መቶ ሀያ አምስት ወይም አጠቃላይ ከነበረው ከባድ ወንጀሎች አስራ ዘጠኝ በመቶ ቀንሶ ነው የተገኘው እና እንግዲህ አሁን የጠቀሱት በጦር መሳሪያ የታገዘ ዘረፋ መቀነሱን ነው። በሞተር ሳይክል የሚደረገው ዘረፋ ሴት የትኛው ቦታ ነው የምትመድቡት? እንግዲህ ማለቴ አሁን የአዲስ አበባ ከተማ አስተዳደር እነዚህ የሞተር ሳይክሎች እንዲታገዱ ትዕዛዝ ተሰጥቷል እና የትኛው ውስጥ ነው የምትመድቧቸው? ባለፉት ጣ ወራት በሞተር ብስክሌት ተረግፎ የተፈጸሙ የነበሩ ወንጀሎች ለምሳሌ ቅሚያ፣ ሌብነት፣ የመኪና እቃ ሰብቆ ሶስቱ ወንጀሎች ሀምሳ ስድስት ወንጀል ነው ባለፈው ውሳኝ ወራት የተፈጸመው በሞሰር። ኢትዮጵያን መጠጊያ ስላደረጉ ስደተኞች የሚናገሩ ዘገባዎች በዚህ ሳምንት የተከበረውን የዓለም የስደተኞች ቀን ምክንያት አድርገን አስደምጠናችሁ ነበረ። ኢትዮጵያ የበርካታ ስደተኞች መጠጊያ የመሆኗን ያክል በርካታ ኢትዮጵያውያን ደግሞ በሌሎች ሀገራት በስደተኝነት ይኖራሉ። ከነዚህ ሀገራት መካከል አንዷ ኬንያ ናት። ዳዊት ገልመው በኬንያ ዳዳብ በስጋት ውስጥ ቀናትን እየቆጠሩ ስላሉ ኢትዮጵያውያን ስደተኞች ዘገባ አቅርቦ ነበር። እሱን በመቀጠል እንድታደምጥ ይሁን። ለረጅም ዓመታት በኬንያው ደዳብ የስደተኞች ካምፕ የተጠለሉ በተለያዩ ጊዜያት በሀገሪቱ የተለያዩ ቦታዎች የሸብር ጥቃት ሲፈጸም ከጉዳዩ ጋር ግንኙነት የሌላቸው ስደተኞች ለእንግልቶች ይዳረጋሉ ሲሉ ቅሬታቸውን አሰምተዋል። የመንግስት የጸጥታ ኃይሎች ጥቃት አድርሰዋል የተባሉትን ሰዎች ለመያዝ በአካባቢው የሚያደርጉት እንቅስቃሴም ስለ ጥቃቶቹ የማያውቀውን አብዛኛውን ስደተኛ ለብዙ ችግር ዳርጎታል ይላሉ አቶ አለማየሁ ሆርዶፋ። ከ2006 ጀምረው የድዳብ ነዋሪ ናቸው። በዛ ሰዓት ለምሳሌ ችግር በናይሮቢ ወይ በተለያየ ቦታ ተፈጥሮ እዚህ ካምፕ የተፈጠሩትን ያየናቸውን ጉዳይ የመጀመሪያው ሰዓት ላፊ ያመጣሉ ከዛ የተለያየ የፖሊስ ኃይል የወታደሩ ጄሻ ኃይሎች ወደ ካምፑ ውስጥ ወደ ስደተኞች ይመጣሉ። ስደተኞችን የማንገላታት ብዙ ተጽዕኖ በስደተኞች ላይ የማድረስ ስራዎች ይሰራሉ። አንደኛ ሰዓት ላፊ ከሰዓት ካለፍ ሌሊት የሚደርስብህ ድብደባ አለ፣ መታሰር አለ፣ ብዙ ነገሮች አሉ እና በስደተኛው ላይ ብዙ ተጽዕኖ አለ። ከዚህ ከካምፕ ውስጥ እንኳን ከአንዱ ስፍራ ወደ አንዱ ስፍራ የመንቀሳቀስ ሁኔታ በጣም አስቸጋሪ ሁኔታ ነው ያለ አቶ አለማየሁ አክለው ደዳብ እንደ ጸጥታ ስጋት መፈረጁ በካምፖ የሚኖሩ ስደተኞች ድጋፍ እንዳያገኙ ከልክለዋል ይላሉ። ካምፖ ውስጥ የሚያገለግሉ የተለያዩ ኤጀንሲዎች በጸጥታ ጉድለት እየሸሹ አገልግሎት የምናጣበት ጉዳይ አለ። ምክንያቱም ከጸጥታ የተነሳ ሶስተኛ የተለያየ የትምህርት እድል ውጭ እድል የስኮላርሽፕ የሬስተልመንት የውጭ እድል እንዳይሰጡን ኤጀንሲዎች ወደዚህ አይመጡም። ኤምባሲዎች ወደዚህ አይመጡም። ለምን? የጸጥታ ጉዳይ አለ። አጠቃላይ መንግስትን ብሎክ ያደርጋል። በመንገዱን ስለሚዘጋ ወደዚህ መጥተው በዚህ አይነት አገልግሎት ስለማይሰጡን በስደተኛ ላይ ብዙ ተጽዕኖ አለው ማለት ነው። የኬንያ መንግስት እንደ አውሮፓውያን አቆጣጠር ከ2016 አንስተው አሁንም የደዳብ መጠለያን የመዝጋት ውሳኔው ጸንቶ ነው ያለው። እስካሁን በይፋ የተነገረ መረጃ ባይኖርም የኬንያ መንግስት በ2013 የተፈጸመው የዌስትጌት የገበያ ማዕከል የአልሸባብ ጥቃት በደዳብ የስደተኞች መጠለያ እንደተጠነሰሰ በቅርቡ ጥር 15 2019 ዓም የተፈጸመው የናይሮቢው ዱሲቱ ሆቴል የሽብር ጥቃት አድራሾችም ከደዳብ ጋር ግንኙነት አላቸው ብለዋል መንግስት። ኦመድ ኡመር ከ15 ዓመት በፊት ከጋምቤላ ክልል ወደ ደዳብ ካምፕ የሸሹ የስድስት ልጆች አባት ትውልድ ኢትዮጵያዊ ስደተኛ ናቸው። የድዳብ ስደተኞች በኬንያ ሽብር ጥቃት እንደሌሉበት እንዴት ያውቃሉ ወይ ብዬ ጠይቄያቸው ነበር። የለም፣ በፍጹም የለም። ምክንያት እኛ እንደኛው ኢትዮጵያውያን አይተን ሰምተንም አናውቅም። መንግስት እንደዚህ አድርጋቸዋል የሚል ካልሆነ በስተቀር እኛ አለ ብለን የምንገምተው ወይም የምናገረው ነገር አይኖርም። አቶ እመድም እንደ አቶ አለማየሁ ከጸጥታ ጋር የተያያዙ ክስተቶች በካምፑ ነዋሪ ላይ ስለሚያደርሱት ጉዳት ይናገራሉ። አንድ ሰው ቢታመም በእኛ ብሎክ አሁን ሰው ታመው ወደ ሆስፒታል ለመውሰድ ማታ ከሆነ አንሄድም። ምክንያቱም በማል የሚደርስብን ነገር አታቅም። ጨለማን ሁለተኛ የሚጠብቅ ሀይል አይኖርም። ወይ ወንድሞቻችን ጋር ሄደን ወይ ሞተር ሳይክል ለምንን ካገኘን አብረን በጋራ የምንሄድበት ሁኔታዎች ካልሆነ በስተቀር ደፍሮ የሚሄድ ሰው አይኖርም። ምክንያቱም የዛን ያህል ፍራቻ ስላለ ማለት ስለዚህ አንደኛ የታመመ ሰው አጠገቤ አስቀምጠ ለብዙን ሰዓት በማቆየት ሁለተኛ ራሲ ደግሞ አካባቢን ባለማመን የተነሳ ይጎዳል ሳይኮሎጂካል። ስለዚህ ሳይኮሎጂካልም ኢሞሽናልም ከጾታ ጋር የተያዙ ችግሮች አብሮ ይጎዱናል። የኬንያ መንግስት እንደ አውሮፓውያን አቆጣጠር ከ2016 አንስተው አሁንም የዳዳብ መጠለያን የመዝጋት ውሳኔው ጸንቶ ነው ያለው። የኬንያ ጠቅላይ ፍርድ ቤት ውሳኔውን ሕገወጥ ነው ብሎ ቢከለክልም መንግስት በካምፖ ያሉ ስደተኞች ወይ ወደ ትውልድ ሀገራቸው መመለስ አሊያም በስደተኝነት መቆየት የሚፈልጉት ወደ ካኩማ ስደተኞች ካምፕ እንዲዛወሩ ሲል ወስነዋል። ነገር ግን በደዳብ መጠለያ ያሉ ስደተኞች ሁለቱንም ውሳኔ የኬንያ መንግስት እንዲያጤን ይጠይቃሉ። ስጋት ያድርበታል፣ ከንን ጭምር ማለት ምክንያቱም እዚህ አካባቢ እንግዲህ ከአስር ዓመት በላይ ኖሬያለሁ። አሁን ዛሬ ተነስ ቢለኝ የት ሄዳለሁ? ለመሄድስ ምን አቅም አለኝ? ማንስ ያጓጉዘኛል? ማንስ ይረዳኛል የሚል ስጋቶች አሉ። ለምሳሌ የምትሄድበት አካባቢ አታውቅም። ካምፑ ይዘጋል አይዘጋም በሚል ብዙ ችግሮች ውስጥ ይገባሉ፣ ስደተኞችን ጭምር ማለት ነው። እንደኔ ግምት ካምፑ ባይዘጋና ወይም ለመዝጋት እርምጃ ባይወስድ ይሻላል፣ ብዬ እገምታሉ። በደዳብ ያሉ ስደተኞች። ይህም ቢሉም ነገ አርብ ጁን 21 2019 ዓ ም በቅርቡ የተዘጋው የደዳብ ካምፒዮስ መጠለያ ሰፈር የኬንያው ማዕከላዊ መንግስት መሬቱን ለጋሪሳ ግዛት አስተዳደር ያስረክባል። ለአሜሪካ ድምፅ ገልሞዳዊት ደዳብ ሁለት የዶክትሬት ተማሪና የሙዚቃ ተመራማሪ የሆነችው ሳራ ቢሾፕ በምዕራብ ኢትዮጵያ ውስጥ ሙዚቃ ሁነቶችን እንዴት ለመመዝገብ እያገለገለ ስለመሆኑ አጥንታለች። በዚያ የሚኖሩ ህዝቦች በደሎችን ለመናገር የሰላም ጥሪ ለማስተላለፍ ሙዚቃን እንዴት አድርገው እየተጠቀሙ እንደሆነ ነግራን ነበረ። በመቀጠል ይሰማል። ከአስር ዓመታት ወዲህ በተደጋጋሚ ምዕራብ ኢትዮጵያ ለተመላለሰችው የሙዚቃ ተመራማሪ ሳራ ቢሾ ሙዚቃ ከዘልማዳዊ ትርጓሜው የገዘፈ ግብ አለው። በአንድ ማህበረሰብ ውስጥ የሚብላሉ ወቅታዊ ስሜቶችን ማመላከቻ ብልሃት ነው። የህዝቦችን አካባቢያዊ አሳሳቢ ጉዳዮች ለማወቅ መልካሙ መንገድ ሙዚቃቸውን ማዳመጥ ይመስለኛል። ብዙ ጊዜ መንግስታዊና መንግስታዊ ያልሆኑ ድርጅቶች ህዝቦች በእርግጥ እየተጋፈጡት ያለውን ነገር ሳይረዱ ስራዎችን ለማመቻቸት ይመጣሉ። ሙዚቃቸውን ማዳመጥ፣ ስለ ሙዚቃ የሚያወሩትን መስማት ስትጀምሩ በአንዳንድ ጉዳዮች ላይ ያላቸውን እውነተኛ ስረ መሠረታዊ እይታ ለመረዳት ያስችላችኋል። የብሔር ግጭቶች ተደጋግመው ከተፈጠሩባቸው ቦታዎች አንዱ ለሆነው የጋምቤላ ክልል ቤተኛ የሆነችው ሳራ ቢሾፕ ጥናቷን ካደረገችባቸው ህዝቦች መካከል አኝዋኮች ይገኙበታል። አኝዋኮች የተጠቁ የተበደሉ ሲመስላቸው በሙዚቃቸው ይመዘግባሉ። በደሉ እንዲቆም አሊያም ደግሞ ተባብረው ከገጠማቸው አደጋ ለመውጣት መተባበርን ይሰብካሉ። ልክ ሙዚቀኛው ሎርሰ አንጎክ እንዳደረገው ወደ ከተማ ሲያቀና ቢያገኙት በስለት ተወግተው ገደሉት። ካለ ምክንያቱ ካለ ኃጢአቱ። በከተማው ሲዞር ቢያዩት በጥይት ተኩሰው ገደሉት። ካለ ጥፋቱ ካለ ኃጢአቱ። አሜሪካ ያላችሁ እንዴት ናችሁ? ካናዳ ያላችሁ እንዴት ናችሁ? ኅብረት እንፍጠር፣ እንተባበር በንጉሣችን ኦዶንግ ስም ባኝዋክ ምድር በደቡብ ሱዳን በኑዌር ጎሳ አባላት ላይ እንደሆነ ሁሉ እንደ አውሮፓውያን አቆጣጠር በ2003 ዓ.ም ኢትዮጵያ ውስጥ 400 ገደማ አኝዋኮች በጥቂት ቀናት ውስጥ እንደተገደሉ አምናለሁ። ይህ እርምጃ በማህበረሰቡ ላይ መጠነ ሰፊ ተጽዕኖ ፈጥሯል። በቀጥታ ጥቃት ያልደረሰባቸው የማህበረሰቡ አባላት ሳይቀር መኖሪያቸውን ለቀው በኬንያ እና በተለያዩ ሀገሮች በስደት የኖሩ ሰዎችን ታገኛላችሁ። ዘር ተኮር ግድያዎችና ጭቆና በሙዚቃዎች ውስጥ ትልቅ ቦታ አላቸው። ሰዎች ስለ እነዚህ ጉዳዮች ይዘፍናሉ፣ ያዳምጣሉ። ህዝቦች የተጠቁበትን ታሪክ ማስተላለፊያ መንገድ ሆኗል። አኟኮች ሲጠቁ እንዲባዘኑበት አንድ በታቸው። ከመካከላቸው አንዱ ህግ አይገዛኝም ብሎ ዱር ሲገባ በሰላም ሰርቶ መብላት የቻለው የለየለት ቀማኛ በሚሆንበት ወቅት ደግሞ ተው ለማለት ሙዚቃን ዳግም በመሳሪያነት ተጠቅመዋል። ኦኬሎ አጋሙ ጃጋጫም ካዊጂ የተሰኘ ሙዚቃ አላቸው። እሳቸው ዛሬም ድረስ የሚያመሰግኑት የደርግ ዘመነ መንግስት ወደ ስራ እንነሳ ባለበት ዘመን እምብንጃ ብለው ዱር የገቡ ሸማቂዎችን ለመገሰጽ ያዜሙት ዜማ ነው። እናንተ የሰዎችን ላብ የምትበሉ ማሽላ ሰርቃችሁ ወደ ዱር የምትሸሹ እሾህ ወዳለበት ዱር አትሄዱ ስትባሉ ካልሰማችሁ አሁን ለስቃይ ልትዳረጉ ነው እያለ የሚወርደው ሙዚቃ የጸጥታ አስከባሪዎች በእነዚህ አካላት ላይ እርምጃ የወስዱ ዘንድ እስከ መጠየቅ ይደርሳል። የሐሳብ አለመግባባቶች ገዝፈው ወንድማማቾች ጀርባ ተሰጣጥተው ሲቆሙ ለትውልድ ከቁርሾ ይልቅ ሰላም ይተላለፍ ዘንድ የሚጠይቅ አንድ ስራን ጨምር በማህበረሰቡ ስር ባሉ የአምልኮ ስፍራዎች ጠብ መብዛቱን የተመለከተችው ዘማሪት አሬት ኦማን ኦጁሉናት የተጫወተችው ጠቅለል ያለ ሐሳቡ መጪው ትውልድ ይባረክ ዘንድ እባካችሁ ሰላም ፈጠሩ የሚል ነው። ለአብነት የአኟዋኮችን ሙዚቃ ጠቀስን እንጂ በምዕራብ ኢትዮጵያ የሚኖሩ ሌሎች ብሔረሰቦችም ሙዚቃን ተሻጋሪ መልእክቶችን ማስተላለፊያ መንገድ አድርገው እንደተጠቀሙበት ሳራ ትናገራለች። አሁን አሁን ላይ ደግሞ የራሳቸውን በደልና እውነት በሙዚቃ ከመመዝገብ ተሻግረው ሙዚቃን እንደ ጋራ መሰባሰቢያ ጥላ እየተጠቀሙበት ስለመሆኑ ሳራ ታነሳለች። ሙዚቃ ከባቢያዊ ትብብር እንዲኖር መንገድ ፈጥሯል። ህዝቦች ያላቸው የጋራ መግባቢያ እየሆነ ነው። በጋምቤላ ከሚገኙ ስቱዲዮዎች አንዱ ንብረትነቱን የአኟክ ብሔር አባል የሆነ ሞቤኖ የሚባል ሰው ነው። እሱ ከተለያዩ የብሔር ቡድኖች የሚመጡ ሙዚቀኞችን በስቱዲዮ ይቀርጻል። ሙዚቃ ከተለያዩ ማንነቶች የመጡ ሰዎች አንድ ላይ በመሆን የትብብር ስፍራ ለመፍጠር እንዲችሉ and uh, creates these spaces of cooperation. በድሬዳዋ የእግር ኳስ ውድድርን ተከትሎ የተነሳ የሰፈር ጸብ ቆይቶ የብሔር መልክ በመያዝ በድርጊቱ ተሳታፊ ያልነበሩ ንጹሐንን ጭምር ለጥቃት መዳረጉን ተጎጂዎች ለአሜሪካ ድምፅ ገልጸዋል። አዲስ ቸኮል በድሬዳዋ በተለምዶ ደቻቱ ና አምስተኛ በሚባሉ ሰፈሮች ወጣቶች መካከል በተፈጠረ ግጭት የሁለት ሰዎች ህይወት ማለፉና በርካቶች መቁሰላቸው ተገለጸ ከሁለት ቀን በፊት የደቻቱ ና አምስተኛ ሰፈር ታዳጊዎች እግር ኳስ ውድድር ወደ ጸብ ተቀይሮ ምሽቱን ውጥረት ነቅሶ እንዳደረ ና የተኩስ ድምፅ የሚሰማ እንደነበረ የአይን ማኞች ይናገራሉ በማግስቱ ደቻቱ ወደሚገኝ ትምህርት ቤት ለስምንተኛ ክፍል ፈተና የሄደው የአምስተኛ ሰፈር ነዋሪ ተማሪ ላይ ድብደባ በመፈጸሙ የተቆጡ የአምስተኛ ሰፈር ወጣቶች ለበቀል ወደ ደቻቱ መሄዳቸውንና ከደቻቱ ወጣቶች ግጭቶች መጋጨታቸውን በአካባቢው ያነጋገርናቸው ነዋሪዎች ገልጸዋል። ግጭቱ ቆይቶ አድማሱን በማስፋት የአጎራባች ሰፈር ወጣቶችም ተሳትፈውበታል። በዚህም በግጭቱ ተሳታፊ ያልነበሩ ሰላማዊ ነዋሪዎች ሁሉ የጠቃት ሰለባ መሆናቸውን ተጎጂዎች ለቪዮ ያስታውቀዋል። በወንጭፍና በእጅ ድንጋይ ወረራ ጎልቶ ይታይበት ነበር የተባለውን ግጭት ለማብረድ የድሬዳዋ ፖሊስ፣ ፌዴራል ፖሊስና መከላከያ ሰራዊት ተሳታፊ ነበሩ። በአጠቃላይ ሁለት የከተማዋ ነዋሪዎች በግጭት የሞቱ ሲሆን የአካል ጉዳት የደረሰባቸውን በርካቶች ናቸው። ግጭቱ በተፈጸመበት አካባቢ የሚገኘው የደቻቱ ጤና ጣቢያ ኃላፊ አቶ ኤፍሬም ጤና ጣቢያቸው ለአምስት ወጣቶች የመጀመሪያ ደረጃ ሕክምና እርዳታ ማድረጉን፣ ለሌሎች ቀላል የአካል ጉዳት የደረሰባቸው 19 ነዋሪዎች ደግሞ የህክምና አገልግሎት መስጠታቸውን፣ እንዲሁም አንድ ከባድ የአካል ጉዳት የደረሰበት ነዋሪ ደግሞ ወደ ሆስፒታል መላካቸውን ይናገራሉ። የድል ጮራ ሆስፒታል ሜዲካል ዳይሬክተር ዶክተር አብዱራህማን አቡበከር በበኩላቸው እንዲህ ይላሉ ትላንት ያው አራት ሰው መጥተዋል። እንግዲህ በጥይት ተመጣን ብለው አንዱ ያው ሬሳ ነው የመጣቸው። ሴቷ ልጅ ሞታ ነው የመጣቸው። ሶስቱ ቆስሎ ነው የመጡት። አንደኛው ህፃን ልጅ ነው ስምንት ዘጠኝ ዓመት የሚሆን ልጅ በወዱ ላይ ነው የተመጣው። እሱ እሱ ኦፕሬሽን ተደርጎለት አሁን ሆስፒታል ውስጥ ተኝቷል። አሁን ጥሩ ሁኔታ ላይ ነው ያለው። አሁን በዚህ ሁኔታ ማለት ነው ክትትል እየተደረገለት ነው። ሌላው የአጥንት ስብራት፣ ጭንቅላት ላይ አጥንት ስብራት ያጋጠመው ልጅ አለ። እሱን ደግሞ ሐኪሞች አይቶት እየተከታተሉት ነው። ያው የአጥንት ስብራቱን ኦፕሬሽን ያስፈልገዋል ግን ጥሩ ስቴብል ደረጃ ላይ ነው ያለው። ወደ ሀረር ምናልባት ኒውሮ ሰርጅን ዚ ስለለን ልናስተላልፈው እንችላለን፣ ሪፈር ብለነዋል። ሌላው ደግሞ እጅ ላይ የተመታ ልጅ ነው። እጅ ላይ እሱ ስቴብል ነው። በጣም ጥሩ ሁኔታ ላይ ነው ያለው። ሕክምና ተደርጎለት ስልጣን ውስጥ በሰላም ነው ያለው። ከሰዎች ሞትና ቁስለት ባሻገር የንብረት ቃጥሎና ዘረፋም ነበረ። ኮኔል በተለምዶ ሴፍ ቀደስ በሚባለው አካባቢ በንግድ ስራ የተዳደረ የነበረው ወጣት ባየ በንግድ መደብሩ ላይ ስለተፈጸመበት ዘረፋ እንዲህ ይላል። በቃ ምንም የተረፈኝ ነገር የለም። እኔ ከነገርኩህ ምንም ሌለውበት ላይ በተጣሉት ምን እኔ ጋር መቼ በስድስት ሰዓት ተቀመጥኩበት። ዘርፉ የገቡት ምናምኑ ሁሉ ሁሉ ጉድብ ቲቪ የለ ምን የለ ሁሉ ሁለት ፍሪጅ ሁሉ ስንት ነገር ነው ያው ድሙ ድንጋይ ሁሉ አታይም ሁሉ የወረወሩት ሁሉ ውድ ምን ያደረጉት የእኛም ቤት ብቻ ምክንያቱም ምን አውቃለሁ፣ እኔም አላውቅም። የተጣሉ ከሌላ ጋር ምንም አላወኩም። ከፈጸሙት መካከል የምታውቃቸው? ኧረ ሁሉም የሰፈር ናቸው። ስም አላውቅም፣ ግን የሰፈር ልጆች ናቸው። በግል የቁርስ ምግቦችን በመሸጥ የሚተዳደሩ እናትም የጠቃቱ ሰለባ ነበሩ። ድንጋዩ ድንጋይ አይመስልህ መስታወቱ ከስክሶ ል ንጃገረ ልጄ ጎትቶ አላወጡኝ። አልሐምዱላ ኬሶ ብላ ጮክ ያ ድንጋይ ቆረጣት፣ መብራት እንትን ቆረጣት። ቦታ ከፍቼ አላሳይህም። እኔም እዚህ ቦታ ያ ችግር ደረሰብኝ። ያ እንደዚህ ድንጋይ ድንጋይ ነው። አሁን መንቀሳቀስ አልችልም። ያው እንደዚህ ቁጭ ብዬ አለው። ለምንድን ነው ጥቃት የተፈጸመባቸው? ለምንድን ነው ጥቃት ተፈጸመባቸው? ምን የሰፈር ልጆች ሁሉ መቶ መቶ ምን እንዲያደረሰብኝ ምን እንደተጠቆመብኝ አላውቅም። እኔ ቡና ያው ሁለት እዚህ ቦታ ድንጭ ቆርጬ ነው ልጆቼ ማሳድግ። ልጆቼ አምስት ልጆች አሉ። ልጆቼ እንደዚህ አስደደር ባለቤት የለኝም። ልጆች ማስተዳደር ያ እሱ አይቶ እዚህ ውስጥ ገንዘብ አለ ይባሉኝ። እኔ ምን አውቃለሁ። የልጆችን ከመሹፍ አልቻልኩ። ሰው ነኝ። ያ ቁጭ ብዬ እንደዚህ ድንጋይ ገቡብኝ። ስለዚህ እንደዚህ አርግቼ አሁን ልጆቼ እሱ ቤት አልነበረኝም። በነፍሴ ነው እሱ ራሱ አባቶ ሬሳ ይወጣ ነበረ እሱ ቦታ የረሷን ስል ምን ስል፣ ኧረ ተውኝ በአላህ፣ እኔ ሙስሊም ነኝ ተውኝ፣ አትንኩኝ ካለካቸው ኬት ስሙኝ። ያ እንደዚህ በነፍሴ አልሐምድሊላህ ከጨፈረው ጨፈሩ፣ ሄዱ። ከዛ እኔ ሙስሊም ነኝ ተውኝ፣ በአላህ፣ እኔ እዚህ ውስጥ ብትገቡ ምንም ነገር የለም፣ ከፈለጋችሁ ከፍቻ ያሳያቸዋለሁ፣ ምንም ነገር የለኝም አልኳቸው። መጨረሻ አራግፎ ምን አልኩ ወጡ ያ ሁለት መዳበሪያ ና አሁን ተቆሻሻ ውስጥ ተካተዋል። ግጭቱን በተመለከተ ከፖሊስ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ስማቸውን መጥቀስ ያልፈለጉ አንድ ጎልማሳ ድርጊቱ ከ40 ዓመት በላይ በኖሩባት ድሬዳዋ አይተውት የማያውቁት እንደሆነ ይናገራሉ። የሕግ በላይነት በዚህ አገር ላይ የሌለ መሆኑን የተረዳውበት ና በእውነት ጡንቻ ያለው ብቻ አቅመ ደካማውንም ሌላውንም እንደፈለገ ቀጥቅጦ የሚኖሩበት አገር መሆኑን ያየሁበት ፌዴራል መጣ ሊገላግል አልቻለም። ፖሊስ መጣ ሊገላግል አልቻለም። መከላከያ መጣ ምንም አይነት እርምጃ ቢያንስ ድንጋይ ከሁለቱም ወገን እንዲህ በእነሱ ላይ ተንጠራርተው ድንጋይ የሚወረውሩትን ሰዎች አንተተው አንተተው ብሎ ይዞ እንደ ሌላ ለእስር ባያበቃቸው ምንድን ነው ጸቡ? ለዚህ ልትወራወሩ የበቃችሁበት ብሎ እንኳን በሕግ አካሄድ እንዴት መጠየቅ አልቻለም። የድሬዳዋ ቄሮ ሊቀመንበር ጨላይ ብራም ድርጊቱን የፈጸሙት የብሔርና የሃይማኖት ግጭት እንዲነሳ የሚፈልጉ የለውጡ ተቃዋሚዎች እንደሆኑ ገልጾ በሁለቱም ወገን ጥፋት የፈጸሙ ለህግ እንዲቀርቡ የሚጠበቅበትን ሁሉ እንደሚያደርግ ተናግሯል። ግጭቱ የብሔር መልክ እንዳይይዝ ከጓደኞች ጋር መከላከሉንና ነዋሪ ወደ ቀድሞው ፍቅሩ እንደሚመለስ እርግጠኛ መሆኑን ለአሜሪካ ድምፅ ተናግሯል። የሳተናው ሊቀመንበር ወጣት ሲሳይ በበኩሉ ከግጭቱ ጀርባ የጥቂት አመራሮች እጅ ሊኖርበት እንደሚችል ያለውን ግምት ገልጾ፣ ይህን ለማለት ያበቃው ደግሞ የጸጥታ ኃይሎች ባሉበት ሊቆም ያልቻለውን ግጭት እነሱ በባዶ እጃቸው ወደ ሌላ ሰፈር እንዳይስፋፋና እንዲቆም ማድረጋቸውን ይጠቅሳል። በችግሩ ዙሪያ ያስተዳደሩ ከፍተኛ አመራሮች ትናንትና ተሰብስበው ማምሸታቸው ከመነገሩ በስተቀር ከአመራሮችም ሆነ ከፖሊስ ስለጉዳዩ በይፋ የተገለጸ ነገር የለም። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። አብረን ስላመሸን ደስ ብሎናል። በሚቀጥለው ሳምንት በአዳዲስ ዘገባዎች በአዲስ መንፈስ እንገናኛለን። ለዛሬው መልካም ምሽት።